የትራምፕ በዓለ ሲመት ንግግር ሲዳሰስ በትላንትና ዕለት አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ሆነው ስልጣን የተረከቡት ዶናልድ ትራምፕ በዓለ ሲመታቸው ላይ በርካታ ጉዳዮችን የዳሰሰ ለየት ያለ ንግግር አድርጓል። ባልደረባችን እንግድ ወልዴ የንግግሩን ይዘትና አንኳር ጉዳዮች እንዳሶ የባለሙያ አስተያየትም አክሎ ተከታዩን አሰናድቷል። ወደዛው ነው የምናልፈው። በየአራት ዓመቱ እንደሚደረገው ሁሉ በ2024 ምርጫ አሸናፊ የሆኑት ዶናልድ ትራምፕ በትላንትናው ዕለት ባህለ ሲመታቸው ተከናውኗል። ትራምፕ በባህለ ሲመታቸው ላይም ሆነ ከዛ በኋላ በነበሩት ፕሮግራሞች ላይ ንግግር አድርገዋል። በባህለ ሲመታቸው ስነ ስርዓት ላይ ባደረጉት ንግግር በርካታ የአገር ውስጥ የኢኮኖሚ፣ የፖለቲካ እና የማህበራዊ ጉዳዮችን አንስተዋል። አሜሪካ በዓለም አቀፍ ግንኙነት ውስጥ ስለሚኖራት ሚና እንዲሁም አንዳንድ አወዛጋቢ ሊሆኑ ይችላሉ ተብሎ የሚታመኑ ጉዳዮችን አንስተዋል። ትራምፕ ንግግራቸውን የጀመሩት የአሜሪካ ወርቃማ ጊዜ ዛሬ ይጀምራል ብለው ነበር። ደህንነቷን፣ ሉዓላዊነቷን እና ፍትህን እንደሚያስከብሩ ደጋግማ ወስተዋል። ኩሩ የበለጸገችና ነጻ ሀገርን እንገነባለን ያሉት ትረምፕ ከእርሳቸው በፊት የነበረው አስተዳደር የአገሪቱን ደህንነት እና ድንበር አልጠበቀም ሲሉ ነቅፈዋል። ህገወጥ ወይም ሰነድ አልባ ስደተኞችን በተመለከተም በባህለ ሲመታቸው ላይ አንስተዋል። ድንበሩን በአስቸኳይ ጊዜ አዋጅ እንደሚያስጠብቁ፣ ለዚህም የአሜሪካን መከላከያ ኃይል እንደሚጠቀሙ፣ በሚሊዮን የሚቆጠሩ ህገወጥ ፍልሰተኞችን ከሀገር እንደሚያስወጡ ተናግረዋል። ይህን ለማስፈጸምም በዚሁ በባህለ ሲመታቸው ቀን የስራ አስፈጻሚ ወይም ፕሬዚደንታዊ ትእዛዝ ፈርመዋል። ሀገሪቱ ገጥሟታል ያሉትን ፈተናዎች ሁሉ እንደሚያስወግዱ ቃል የገቡት ትራምፕ ሀገራዊ አንድነትን ለማምጣት እንደሚሰሩ ቃል ገብተዋል። ትራምፕ በትላንትና ዕለት ባደረጉት ንግግር ላይ በተወሰኑት ጉዳዮች ላይ አስተያየታቸውን እንዲሰጡን የዘወትር ተባባሪያችንንና በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መመር የሆኑትን ፕሮፌሰር ሞሐመድ ጣይሮን አነጋግረናል። ሀገሪቷን አንድ ማድረግ ስድ የሆነ የሚያስታርቅ ነገር ነው የሚጠበቀው አሁን ፕሬዚደንት ነው። ፕሬዝዳንት ትራምፕ እንግዲህ የዛሬው ትንሽ ለየት ያለ ነው። ማድረግ የሚፈልገውን ተናግሯል። ግን ልክ ካምፔን የሚያደርግም ይመስላል። በአንድ በኩል ኩርፊያውን ደግሞ ያሳየበት ነው። ፕሬዚደንት ባይደን እዛ ውስጥ ውጭ ብሎ የእሱን አስተዳደር ሲወርፍ ነበር። ግን በአጠቃላይ ማድረግ የሚፈልገውን ተናግሯል። ማድረግ የሚፈልጉትን ነገር ተስፋ አትቁረጡ፣ ከኔ ተማሩ የሚለው በጣም ትልቅ ነበር። ፕሬዚደንት ትራምፕ አሸንፎ የዛሬ ቀን እቺ ቀን ትመጣለች ብሎ ያሰበ ብዙ ሰው አልነበረም፣ ግን ሆኗል። በተረፈ እነ ባይደን እንዳደረጉት የኔን የፍትህ ሚኒስቴር ተጠቅሜ የፖለቲካ ጠላቶችን አላጠቃም ብሎ ተናግሯል። እሱ ጥሩ ነገር ነው። ከዛ ባለፈ የመንግስት ቁጥጥር ይሄ ሬጉሌሽን እንደሚላላ፣ ደስደስ ነዳጅ ከየትም ይሁን ቆፍሮ እንደሚያወጡ፣ የመናገር መብት እንደገና እንደሚከበር ትራምፕ ካነሷቸው በርካታ ጉዳዮች መካከል በአሜሪካ የነዳጅ ማውጣት መልሶ በስፋት እንደሚቀጥል እንደሚያደርጉና ለዓለም ገበያ በማቅረብ ገቢን እንደሚያሳድጉ የተናገሩትም ተጠቃሽ ነው። የመናገር ነፃነትን እንደሚያስከብሩም ፕሬዚደንት ትራምፕ ተናግረዋል። በአሜሪካ አጨቃጫቂ የሆነው የፆታ ጉዳይንም ትራምፕ በንግግራቸው አንስተዋል። እውቅና የሚሰጡት ለሁለት ፆታዎች ማለትም ወንድና ሴት ብቻ መሆኑን አጽንኦት ሰጥተው መናገር ብቻ ሳይሆን በዕለቱ ከፈረሟቸው አንድ መቶ ከሚሆኑ ፕሬዚደንታዊ ትዕዛዞችም አንዱ ሆኗል። የዲሞክራቲክ ፓርቲው ወይም ለዘብተኛ አመለካከት ያላቸው ወገኖች ሰዎች በትውልድ ከተሰጣቸው ውጪ ለሚመርጡት የፆታ አይነትና የፍቅር አጋር መብት ቢሰጡም ትረምፕና ወግ አጥባቂ ተከታዮቻቸው አጥብቀው የሚቃወሙት መሆኑ በምርጫ ዘመቻቸው ወቅትም ተስተውሏል። ትረምፕ በንግግራቸው የጽንስ ማቋረጥን መብት ባያነሱም በምርጫ ዘመቻቸው ወቅት ጉዳዩ በግዛት ደረጃ ሕዝቡ በድምፅ እንዲወስን የሚል አቋም እንደነበራቸው አይዘነጋም። በእርሳቸው በተሾሙ የጠቅላይ ፍርድ ቤት ዳኞች አማካይነት በፌዴራል ደረጃ የነበረው ጽንስ የማቋረጥ መብት ከ50 ዓመታት በኋላ እንደተሻረም ይታወሳል። ዓለም አቀፍ ጉዳዮችን በተመለከተ ምናልባትም በብዙዎች ዘንድ አጨቃጫቂ ሊሆኑ እንደሚችሉ የሚገመቱ ጉዳዮችን አንስተዋል። የሜክሲኮን ባሕረ ሰላጤ የአሜሪካ ባሕረ ሰላጤ ተብሎ እንዲሰየም አድርጋለሁ ማለታቸውና የፓናማን መተላለፊያ ቦይ በአሜሪካ ቁጥጥር ስር እንደሚያደርጉ ማስታወቃቸው ተጠቃሾች ናቸው። ፓናማን በተመለከተ እንግዳችን ፕሮፌሰር መሐመድ ጣይሮ የሚነግሩን አለ ፓናማን የገነባቸው አሜሪካና ወደ መቶ አመት ነው። የምታስተዳድረውም አሜሪካ ነበረች። በ1999 ነው ወደ ፓናማ ተጠቃሎ የተመለሰው። ፕሬዚዳንት ጂሚ ካርተር ነው ያንን የጀምረው በ1970ዎቹ ግን ያ ሂደት ብዙ አመት ወስዶ በ1999 ለፓናማ ተሰጥቷል። አሁን እነ ትራምፕ የሚሉ ቻይና ጠጋ ጠጋ እያለች ነው። ፓናማ ደግሞ አሜሪካ ስር ነው ያለው እና ያንን ነገር መልሰን እንወስዳለን። እንዴት ነው የምንወስደው የሚለውን አልተናገረም። በጦር ነው ወይስ እንግዲህ። ፓናማ አይቻልም ብላለች። ፓናማ አይሆንም ካለች እንዴት ነው የሚወስደው የሚለውን አልተናገረም። ትራምፕ በበዓለ ሲመታቸው ላይ ባደረጉት ንግግር ባያነሱትም በዓለም ትልቋ ደሴት የሆነችውንና በዴንማርክ ስር ሆና ራስ ገዝ የሆነችውን ግሪንላንድ ስትራቴጂካዊ ጠቀሜታ አላት በሚል በአሜሪካ ቁጥጥር ስር ለማድረግ እንደሚሹ ቀደም ብለው ባደረጓቸው ንግግሮች አስታውቀዋል። የዴንማርክ መሪዎች በጉዳዩ ላይ የምትወስነው ግሪንላንድ ነች ሲሉ የግሪንላንድ መሪዎች በበኩላቸው ነፃነታቸውን ባከበረ መንገድ ለጋራ ትብብር ከትራምፕ ጋር ለመነጋገር ፈቃደኝነታቸውን አስታውቀዋል። ትራምፕ በትላንቱ ንግግራቸው ባያነሱትም በሩሲያና በዩክሬን መካከል ያለውን ጦርነት ወደ ሥልጣን እንደተመለሱ ወዲያውኑ እንደሚያስቆሙት ግን በምርጫ ዘመቻቸው ወቅት ደጋግመው ተናግረዋል። ትልቁ ነገር ከራሻና ከቻይና ጋር ምን አይነት ግንኙነት ይኖረዋል የሚለው ነው። ቻይናን ከቻይና የሚመጣ እቃ ላይ እረጥ ጨምራለሁ ብሏል። ያ ደግሞ ኮንፍሮንቴሽን ፍጥጫ ሊያመጣ ይችላል። ሌላው ትልቁ ደግሞ እሱ መናገር ያልፈለገው እና እኔ ፕሬዝደንት ሆኜ በሰዓታት ውስጥ አስቆማለሁ ያለው የዩክሬን እና የራሽያ ጦርነት ነው። እንዴት እንደሚያቆመው አልተናገረም። በሰዓት ውስጥም የሚቆም ነገር አይደለም። ከፑቲን ጋር የወዳጅ ጠላት አይነት ግንኙነት ነው ያላቸው ከትራምፕ ጋር ይሁድ ኢንትረስቲንግ። ያንን ማየት እፈልጋለሁ ወደፊት የአሜሪካ ወርቃማ ዘመን በእርሳቸው የስልጣን ዘመን እንደሚጀምር ደጋግመው ያወሱት ትራምፕ ዘመኑም ትናንት አንድ ብሎ እንደጀመረ አስታውቀዋል። አሜሪካንን እንደገና ታላቅ ማድረግ ትራምፕ በምርጫ ዘመቻቸውም ሆነ በትናንቱ ንግግራቸው ደጋግሙት ያወሱት ጉዳይ ነው። ለአሜሪካ ድምፅ እንግዲህ ወልዴ፣ ዋሽንግተን ዲሲ።